ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። አያሌ ጡረተኛ አውስትራሊያውያን የጥወራ ጊዜያቸውን ሰከንና ዘና ባለ የባህር ዳርቻ ወይም ከከተማ ፈንጠር ካለ አካባቢ ማሳለፍን ይሻሉ። የኮሮና ቫይረስ ወረርሽኝ መከሰትም ለበርካታ ሰዎች ከትላልቅ ከተሞች ራቅ ወዳሉ አነስተኛ ከተሞች የመኖር ውሳኔያቸውን አፋጥኖታል። እንደ አውስትሬልያ ስታስቲክስ ቢሮ ዘገባ ባለፈው ሴፕቴምበር 11,000 ሰዎች ከትላልቅ ከተሞች ወደ ሪጅን አነስተኛ ከተሞች መኖሪያቸውን ቀይረዋል። እርሶ የመኖሪያ ቀይዎን ከትልቅ ወደ አነስተኛ ከተማ የመቀየር እሳቤ ካለው ጥቂት ጥቆማዎችን ነው። በቅርቡ የስነ ህዝብ ማዕከል ሪፖርት እንዳመለከተው ከሆነ ከ1996 እስከ 2016 መጤዎች የሪጂናል አውስትሬሊያ ነዋሪዎች በ26 ፐርሰንት ከፍ እንዲል አስተዋጽኦ አበርክተዋል። በተወሰኑ አነስተኛ ከተሞች ከተውንም የመጤዎች ቁጥር ከግማሽ በላይ ከፍ ያለ ነው። የቄ ለውጥ አማካሪ ካሮላይን ካሜሮን የባህላዊና ቋንቋዊ ዝንቅነት መደብ ጀርባ ያላቸው ማህበረሰብ አባላት ከሦስት ወራት በፊት ይምጡ ወይም ከአስር ዓመታት በፊት የቤት ርካሽነት ወይም የሥራ ዕድሎችን አሊያም የኑሮ ዘይቤን ለመቀየር በርካታ እንግሊዝኛ ተናጋሪ ያልሆኑ የማኅበረሰብ አባላት ወደ አውስትሬሊያ የገጠር ከተሞች እንደሚያመሩ ይጠቁማሉ። በገጠር ሰፋሪዎች ከሁሉም በላይ ተጠቃሚ የሆነችው ክፍለ ሀገር ኩዊንስላንድ ስትሆን 7200 መጤዎች በተመሳሳይ ሩብ ዓመት ወደ ኩዊንስላንድ ገጠራማ ከተሞች ይሰፍረዋል። የሰንሻይን ኮስት ኔክስት ፕሮፐርቲ ግሩፕ ተጻሪ የሆኑት ሜሊሳ ሽምሬ ከቪክቶሪያ ኒው ሳውዝ ዌልስና ብሪስበን ነዋሪዎች ውስጥ ባህር ዳርቻ ያሉ ቤቶችን ለመግዛት የሚሹ ሰዎች ቁጥር በርካታ መሆኑን ገልጠዋል። በሌላ በኩል በ2005 የአውስትራሊያ የባህር ዳርቻ መማክርት ማኅበር ሪፖርት እንደገለጸው ከትላልቅ ከተሞች ወደ አነስተኛ ከተሞች የመኖሪያ ቀያቸውን ከቀየሩት ውስጥ በሁለተኛ ዓመታቸው አንድ አምስተኛ ያህሉ ተመልሰው ወደ መጡበት ከተሞች መሄዳቸውን አመልክተዋል። ወይዘሮ ካሜሮን ይህን ተመርኩዘው ቀደም ብሎ በውል ካለመረዳት አድራሻ ከመቀየር በፊት በቂ ጥናት ማድረግ እንደሚገባ ያስረዳሉ። መረጃ ለማግኘትም ምን ማድረግ እንደሚቻል ሲናገሩ ለምሳሌ ስልክ አንስተው አዲስ መኖሪያውን ሊያደርጉት ወዳሰቡት አካባቢ ማዘጋጃ ቤት በመደወል ወይም እዚ አካባቢ የሚኖሩ የሚያውቋቸው ሰዎች ካሉ እነሱን በመጠየቅ ለእርሶ መሆኑና አለመሆኑን መረዳት ይችላሉ በማለት ይመክራሉ። በማያያዝም እንግሊዝኛ ቋንቋ በአግባቡ መናገር የማይችሉና እምነቶም ለየት ያለ ከሆነ የእርሶን ቋንቋ የሚናገሩና ባህሉንም የሚጋሩ የማኅበረሰብ አባላት ወዳሉበት መኖሪያን ቢያደርጉ የተሻለ ነው ሲሉም ምክረ ሀሳባቸውን ይቸራሉ። በሌላ በኩል ግና የስነ ሐውልት ቀራጭና የኢራን መጤ የሆኑት ዶክተር ፋርቫዲን ዲላሪ ትናንሽ ከተሞች ውስጥ መኖር ከትላልቅ ከተሞች ይልቅ በቀላሉ ከነዋሪዎች ጋር ለግባባ እንደሚችል ከራሳቸው ተሞክሮ ተነስተው ይናገራሉ። ካሜሮንም በፊናቸው ወደ አዲስ አነስተኛ ከተማ ሄዶ ለመስፈር ጥሩ ግንኙነት የመመስረትና ተግባቢነት ችሎታ ቁልፍ መሆኑን ያሳስባሉ። አክሎም አዲስ መጤ ከሆኑና የእንግሊዝኛ ቋንቋ ችሎታውም አነስተኛ ከሆነ ከአካባቢው ማኅበረሰብ ጋር ተግባብቶ ለመኖር ፍላጎቶ ከሆኑ ነገሮች ውስጥ አንዱን መርጠው በበጎ ፈቃደኝነት አስተዋጽኦችን ለአካባቢው ማኅበረሰብ ማበርከት አንዱ መልካም መንገድ እንደሆነና ራስንም ከማኅበረሰቡ ጋር ለማቀላቀል የማይጥሩ ከሆነ ግና የገለልተኝነት ስሜት ሊያድርቦት እንደሚችል ያስገነዝባሉ። በተጨማሪም ከአካባቢው ሰዎች ጋር ለመግባባት ሌላው መንገድ በማኅበራዊ ሚዲያ መገናኘት፣ የተለያዩ የአካባቢው ዝግጅቶች ላይ መገኘትና ከማኅበራዊ ቡድኖች ጋር መቀላቀል ጠቃሚ እንደሆነ ያስረዳሉ ይህ SBS yes, yes, Radio Podcast number, let the Safara Mamra Tarikoch, SBS.com.au, slash Am Hurricane Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.